ስፖርት። በእንግሊዝ ፕሪምየር ሊግ የሊቨርፑሉ አሰልጣኝ በሳምንቱ መጨረሻ በቼልሲው ጆሴ ሞሪኖ ላይ ድል ተቀዳጅተዋል። ወደ ዌልስ አቅንተው ስዋንሲን ያሸነፉት አርሰናሎች በጀርመን የባየር ሙኒክ ጨዋታን ማሰላሰል ይዘዋል። ማንቸስተር ሲቲ ኖርዊችን አሸንፎ መሪነቱን አጠናክሯል። ጀርመን ላይ የባየር ሙኒክ አሸናፊነት ጉዞ ለጊዜውም ቢሆን የተገታ ይመስላል በከምባወር ሌላ ቅሌት አለባቸው እየተባለ ነው። እነዚህ ዛሬ ጥቅምት 22 ቀን 28 ዓ.ም በስፖርት ጥንቅራችን የምንዳስሳቸው ጉዳዮች ናቸው። በመጀመሪያም ኢትዮጵያና ሩጫ፣ ትናንት በተካሄደው የኒውዮርክ ማራቶን ኢትዮጵያውያን እንስቶች ሁለተኛና ሶስተኛ ደረጃን ይዘው ጨርሰዋል። ኬንያዊቷ ሜሪ ኪታኒ ባሸነፈችበት የ42 ኪሎ ሜትር የሩጫ ውድድር አሰለፈች መርጊያ በ2 ሰዓት 25 ደቂቃ ከ32 ሰከንድ ሁለተኛውን ስታጠናቅቅ ሌላዋ ኢትዮጵያዊት ትዕግስት ቱፋ ደግሞ በ2 ሰዓት ከ25 ደቂቃ ከ50 ሰከንድ ሶስተኛ ደረጃን አግኝታለች። በዚሁ በኒውዮርክ ዓመታዊ የማራቶን ውድድር ኬንያውያን ወንዶች ነግሰውበት ታይቷል። በውድድሩ ስታንሌ ቢወት በ2 ሰዓት ከ10 ደቂቃ ከ34 ሰከንድ በቀዳሚነት ሲያጠናቅቅ ሌላው የአገሩ ልጅ ጊዮሪ ካምወረር ከ14 ሰከንዶች በኋላ ተከትሎታል። ኢትዮጵያውያኑ ሌሊሳ ደሲሳ ሶስተኛ፣ የማነ ጸጋዬ ደግሞ አምስተኛ ሆነው አጠናቀዋል። በሳምንቱ መጨረሻ ወደ ተካሄዱ የአውሮጳ የሊግ ውድድሮች ስንሻገር በቀዳሚነት ሽንፈትና ወቀሳ የበዛባቸው ፖርቹጋላዊው የቼልሲ አሰልጣኝ በቀዳሚነት ይገኛሉ። ሰውየው እሰጣ ገባ ይወዳሉ፣ አሰልጣኞች ይተቻሉ፣ ዳኞችን ይሸረድዳሉ፣ ለተጫዋቾቻቸው ሐኪምም አልተመለሱም። ዘንድሮ ግን ሁሉም ነገር በእሳቸው ላይ የበረታ ይመስላል። በእንግሊዝ ፕሪምየር ሊግ ቅዳሜ ዕለት የለንደኑ ቼልሲ በሜዳው ሊቨርፑልን ሲገጥም ሞሪኖ ካደረጓቸው አስር ጨዋታዎች በአምስቱ ተሸንፈው ሁለቱን በአቻ አጠናቀው በደረጃ ሰንጠረዡ ግርጌ እየተንደፋደፉ ቢሆንም ብዙዎች ተስፋ ነበራቸው። የቀድሞው ቦሩሲያ ዶርትሙንድ አሰልጣኝ ዩርገን ክሎፕ ለእንግሊዝ ፕሪምየር ሊግ እንግዳ ናቸው። የመጀመሪያ ጨዋታቸውም የተጠናቀቀው በአቻ ነበር። በዕለተ ቅዳሜው የስታንፎርድ ብሪጅ ጨዋታ በአራተኛው ደቂቃ ራሜሬዝ ባስቆጠራት የመጀመሪያ ግብ መሪነቱን የጨበጡት ቼልሲዎች ምናልባት ከተከታታይ ሽንፈታቸው ሊያገግሙ ነው ተብሎ ቢጠበቅም አልተሳካም። ብራዚላዊው ፊሊፕ ኮንቲኒሆ በ47ኛ እና 74ተኛ ደቂቃ እንዲሁም ከተቀያሪ ወንበር የተነሳው ክርስቲያን ቤንቴኬ በ83ኛው ደቂቃ ያስቆጠሯቸው ጎሎች ለጆሴ ሞሪኖ የሳምንቱን መጨረሻ የጭንቅ አድርገውታል። መያዣ መጨበጫ የጠፋቸው ፖርቹጋላዊውም ከጨዋታው መጠናቀቅ በኋላ አምስት ጊዜ የምለው የለኝም ሲሉ ተደምጠዋል። ተጫዋቾቻቸውም ወቅታዊው ሁኔታ ለጆሴ ሞሪኖ ጥሩ አለመሆኑን አልሸሸጉም። የስፖርት ተንታኞች በበኩላቸው ቼልሲ ያለፈው ዓመት አሸናፊነቱን መድገም ቀርቶ ከአንድ እስከ አራተኛ ባለው ደረጃ ማጠናቀቅ እንደማይሆንለት ሲከራከሩ ተደምጧል። ጆሴ ሞሪኖ ከቼልሲ የሚባረሩበትን ጊዜና ሁኔታ እያጣቀሱ የጻፉም አልታጡም። እንግዳው የርገን ክሎፕ በአንጻሩ የሊቨርፑል ደጋፊዎች የሚጠብቁባቸውን ለማሳካት የነደፉት እቅድ አዋጭ ይመስላል። በእንግድነት በተገኙበት ስታምፎርድ ብሪጅ ቀድሞ ጎል ቢቆጠርባቸውም በአጭር ቅብብልና የተቀናጀ ቡድን ሥራ ማሸነፋቸውን ተናግረዋል። በሌሎች የሳምንቱ ጨዋታዎች በደረጃ ሰንጠረዡ አናት የተቀመጠው ማንቸስተር ሲቲ ኖርዊች ሲቲን ሁለት ለአንድ አሸንፏል። ኒኮላስ ኦታሜንዲ በጨዋታ የአይቮሪ ኮስቱ ኮከብ ያያ ቱሬ በፍጹም ቅጣት ምት ያስቆጠሯቸው ጎሎች ሲቲን ለአሸናፊነት አብቅተውታል። የማንቸስተር ሲቲው ጎል ጠባቂ ጆ ሃርት የሰራውን ስተት ተጠቅሞ ካሜሮን ጄሮሜ ያስቆጠራት ጎል ለኖርዊች ሲቲ ማስተዛዘኛ ሆና ተመዝግባለች። አሰልጣኝ አርሰን ቬንገር በአርሰናል የሥራ ዘመናቸው ሁለት ሺኛ ጎላቸውን ተመልክተዋል። የጎሉ ባለቤት ደግሞ በውድድሩ መጀመሪያ ከፍተኛ ትችት ሲሰነዘርበት የነበረው የክለቡ አጥቂ ኦሊቨር ጅሩ ነበር። ተከላካዩ ሎረን ኮሸንሊ ሁለተኛውን፣ የ23 ዓመቱ አጥቂ ጆኤል ካምቤል ደግሞ ሶስተኛውን ጎል አስቆጥረው በዌልስ የስዋንሲን ተስፋ ጨልመዋል። በጨዋታው ጀርመናዊው ሜሲት ኦዚል ድንቅ ሆኖ አምሽቷል። በውጤቱ ደስተኛ ነኝ ያሉት አርሰን ቬንገር ግን ከባየር ሙኒክ ጋር የሚያደርጉት የቻምፒየንስ ሊግ ጨዋታ ያሳሰባቸው ይመስላል። ከምድባቸው በሁለት ጨዋታ ተሸንፈው አጣብቂኝ ውስጥ የገቡት ቬንገር በሙሉ ጨዋታው ሲከላከሉ ማምሸት እንደማይሆንላቸው ተናግረዋል። ከጨዋታው ነጥብ ይዤ መውጣት ይችላሉ ያሉት ፈረንሳዊው የአርሰናል አሰልጣኝ በባየር ሙኒክ የማጥቃት ብቃት በዕለተ ረቡ በሚደረገው ጨዋታ ለዘጠና ደቂቃ ሲከላከሉ ማምሸት አስቸጋሪ መሆኑን አልሸሸጉም። ቅዳሜ ዕለት ክሪስታል ፓላስን የገጠመው ማንቸስተር ዩናይትድ ነጥብ ተጋርቶ ወጥቷል። በሁሉም ውድድሮች ሶስተኛ አቻውን ያስመዘገበው የሉዊስ ቫንጋል ማንቸስተር ዩናይትድ በጨዋታው በተቀናቃኙ ብልጫ ተወስዶበታል። ተጫዋቾቻቸው ጨዋታውን መቆጣጠር እንደተሳናቸው የተናገሩት አሰልጣኙ ሉዊስ ቫንጋልም ቢሆኑ ክሪስታል ፓላስ የተሻለ እንደነበር ተናግረዋል። ነገ በቻምፒዮንስ ሊግ የሩሲያውን ሲኤስኬ ሞስኮ የሚገጥመው ቡድናቸው የገጠመው የግብ ድርቅ እንዳሳሰባቸው አልሸሸጉም። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ እና አርሰናል በተመሳሳይ 25 ነጥቦች በሰንጠረዡ አናት ጉብ ብለዋል። በግብ ልዩነት ሲቲ ቀዳሚነቱን ይዟል። እስካሁን በአንድ ጨዋታ ብቻ የተሸነፈው ሌስተር ሲቲ ሶስተኛ፣ ማንቸስተር ዩናይትድ አራተኛ ዌስትሃም ዩናይትድ አምስተኛ ላይ ናቸው። ቼልሲና ጆሴ ሞሪኖ ከመሪዎቹ በ14 ነጥብ ርቀው ስድስት የጎል ዳታ አቅፈው 15ኛ ደረጃን ይዘዋል። በስፔን ላሊጋ ላስ ፓልማስን የገጠመው የዋና ከተማዋ ሪያል ማድሪድ 3 ለአንድ አሸንፏል። በጨዋታው ኢስኮ፣ ክርስቲያኖ ሮናልዶና ጄሴ ኳስን ከመረብ ማገናኘት ችለዋል። ሄርናን ለላስ ፓላስ የማስተዛዘኛ ግብ አስቆጥሯል። ሎስ ብላንኮስ በቻምፒየንስ ሊግ ከፈረንሳዩ ሀብታም ክለብ ፓሪስ ሰን ዠርሜን ጋር ይጫወታሉ። ሊዮኔል ሜሲን በጉዳት ያጣው ባርሴሎና በኔይማርና ሉዊስ ሱዋሬዝ ጎሎች ጌታፌን ሁለት ለምንም አሸንፏል። በጨዋታው ያልተጠበቀው የመሃል ሜዳ ተጫዋች ሰርጊ ሮቤርቶ ኮከብ ሆኖ አምሽቷል። ሁለቱንም የባርሴሎና ጎሎች አመቻችቶ ያቀበለው የ23 ዓመቱ ሮቤርቶ ከቀድሞው የሪያል ማድሪድ አማካኝ ተጫዋች ዚነድን ዚዳን ጋር ያነጻጸሩት አልጠፉም። ላሊጋውን አስር ተጫውቶ ሰባቱን በአሸናፊነት የተወጣው ሪያል ማድሪድ በሃያ አራት ነጥቦች በቀዳሚነት ይመራል። ባርሴሎና በተመሳሳይ ነጥብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ይገኛል። ሴልታ ቪጎ፣ አትሌቲኮ ማድሪድ እና ቪያሪያል ከሶስት እስከ አምስት ያለውን ደረጃ በቅደም ተከተል ይዘዋል። በጀርመን ቡንደስሊጋ የዚህ ዓመት መርሃ ግብር ሁሉንም ጨዋታዎች በአሸናፊነት የተወጣው ባየር ሙኒክ ወደ ፍራንክፈርት አቅንቶ አቻ ተለያይቷል። በኮሜርስ ባንክ አሬና ኢንትራክት ፍራንክፈርትን የገጠመው ባየር ሙኒክ በሙሉ ጨዋታው የበላይ ሆኖ መቆየት ቢችልም የፈጠራቸው የግብ ዕድሎች ግን ውስን ነበሩ። በአስር ጨዋታዎች 13 ጎሎችን ያስቆጠረው ሮበርት ሉዋንዶዊስክም ይሁን የቡድን ባልደረቦቹ በፍራንክፈርት ጎል ማስቆጠር ተስኗቸዋል። ቨርደር ብሬመን በቬሰር ስታዲየም ቦሪሲያ ዶርትሙንድን አስተናግዶ 3 ለ 1 ተሸንፏል። ሁለት ጎሎችን ያስቆጠረው የቦሪሲያ ዶርትሙንዱ ማርኮ ሬውስ የጨዋታው ኮከብ ሆኖ ታይቷል። ሽቱትጋርት ዳርምሽታትን ሁለት ለምንም አሸንፏል። ቮልፍስበርግ ቫየር ሊቨርኩሰንን ሁለት ለአንድ ሲያሸንፍ፣ ሻልከ ከኢንጎልሽታት አቻ ተለያይቷል። ቡንደስ ሊጋውን ባየር ሙኒክ በ31 ነጥቦችና 29 ነጹህ የጎል ክፍያ በአንደኝነት ተቆጣጥሮታል። ቦሪሲያ ዶርትሙንድ በ26 ነጥብ ሁለተኛ፣ ቮልስበርግ በ21 ነጥብ ሦስተኛ ደረጃን ይዘዋል። በጣሊያን ሴሪያ ፊዮረንቲና ትናንት ባለ ድል ሆኗል። ፍሮሲኖኔን በሜዳው ያስተናገደው ፊዮረንቲና በጎል ተንበሽብሾ አራት ለአንድ አሸንፏል። በሳምንቱ ትልቅ ጨዋታ ኢንተር ሚላንና ሮማ ተገናኝተው ኢንተር አንድ ለምንም አሸንፏል። ቺሊያዊው ጋሪ ሞዴል በሮማ መረብ ላይ ያሳረፋት አስደናቂ ኳስ የሮቤርቶ ማንሲኒውን ኢንተር ሚላን በሜዳው ድል አጎናጽፋለች። ጄኖዋ እና ናፖሊ ያደረጉት ጨዋታ ያለምንም ግብ ተጠናቋል። ኤሲ ሚላን ላዚዮን ሶስት ለአንድ ሲያሸንፍ ጁቬንቱስ በቶሪኖ ላይ የሁለት ለአንድ ድል ተቀዳጅቷል። በሴሪያ የደረጃ ሰንጠረዥ ፊዮሬንቲና እና ኢንተር ሚላን በእኩል 24 ነጥብ በግብ ክፍያ ተበላልጠው አንደኛ እና ሁለተኛ ደረጃን ይዘዋል። ሮማ በ23 ነጥቦች ሦስተኛ ደረጃ ላይ ሲቀመጥ ናፖሊ በአንድ ነጥብ ዝቅ ብሎ አራተኛ ደረጃን ይዟል። በጀርመንና ባየር ሙኒክ የእግር ኳስ ታሪክ ዝናን ያተረፈው ፍራንስ ቤከንባወር በማልታ እግር ኳስ ፌዴሬሽን የ250 ሺ ዶላር ጉቦ አከፋፈል ሂደትን በማመቻቸት አዲስ ወቀሳ አቀርቦበታል። ቤከንባወር ጀርመን እንደ ጎርጎሮሳዊው አቆጣጠር በ2006 ላዘጋጀችው የዓለም ዋንጫ ውድድር የማልታ እግር ኳስ ፌዴሬሽንን የድጋፍ ድምፅ ለማግኘት ከባየር ሙኒክ እግር ኳስ ክለብ ጋርም የወዳጅነት ጨዋታ በማመቻቸቱ ሂደት ውስጥ እጁ አለበት ተብሏል። የእንግሊዙ ሜል ጋዜጣ ይፋ ያደረገው ጽሑፍ በከምባወር የዓለም አቀፉ እግር ኳስ አስተዳዳሪ ፊፋ የሥራ አስፈጻሚ አባላትን ድምፅ ለማግኘት በህገወጥ ሂደት ቀጥተኛ ተሳትፎ አድርጓል ይላል። ጋዜጣው በጎርጎሮሳዊው ሰኔ 2000 ዓ ም የማልታ ብሔራዊ እግር ኳስ ቡድን ከባየር ሙኒክ ጋር የወዳጅነት ጨዋታ እንዲያደርግና የአገሪቱ እግር ኳስ ፌዴሬሽንም የ250 ሺህ ዶላር ክፍያ እንዲፈጸምለት የተደረሰ ስምምነት አግኝቻለሁ ብሏል። ጋዜጣው ይፋ ያደረገውና የቀድሞው የማልታ እግር ኳስ ፌዴሬሽን ፕሬዚዳንት ጆሴፍ ሚስፉድ ከወቅቱ የባየር ሙኒክ ፕሬዚዳንትና የዓለም ዋንጫ አዘጋጅ ኮሚቴ የበላይ ፍራንዝ ቤከንባወር ጋር የተፈራረሙት ስምምነት በሚስጥር ሊያዝ የታቀደ ነበር። በከምባወር ከዚህ ቀደም የጀርመኑ ዴር ሽፒግል የተሰኘ ጋዜጣ የዓለም ዋንጫ አዘጋጅነትን ለማግኘት ከፍተኛ ገንዘብ ወጪ ሆኗል፣ እጁም አለበት ሲል መወንጀሉ አይዘነጋም። በከምባወር ውንጀላውን መሠረተ ቢስ ሲል ያጣጥል እንጂ በዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ የሥነ ምግባር ኮሚቴ ምርመራ ላይ ይገኛል። ጀርመን የ2006ቱን የዓለም ዋንጫ አዘጋጅነት የተቀዳጀችው በእንግሊዝ ላይ የበላይነት አግኝታ ነበር። የዕለቱ የስፖርት ጥንቅራችን ይህን ይመስል ነበር። شاتي يبقى بركو يبركوا أنا هيستلك